The Voice of America. በዋሽንግተን ዲሲና አካባቢው የሚገኙ ሴት ኢትዮጵያውያን የኢትዮጵያ መንግስትን የሚቃወም የተቃውሞ ሰልፍ አካሂደዋል። አስተባባሪዎቹን ያነጋገረው ደረጀ ደስታ ዝርዝር ዘገባ አለው። ሰልፉ በዋሽንግተን ዲሲ አካባቢ የሚገኙ የኦሮሞ ሴቶች የተሳተፉበት ነው። የዛሬውን ሰልፍ ካስተባበሩት መካከል ድንቅነሽ ደሬሳ አንዷ ናቸው። ስለ ሰልፉ ዓላማ ተጠይቀው የሚከተለውም ብለዋል። የሰልፉ ዓላማ የኢትዮጵያ መንግስት የኦሮሞን ሕዝብ እየገደለ ስላለ፣ እያሰረ ስላለ ይሄንን ድምፅ ለመሆን ነው፣ ለነሱ ድምፅ ለሌላቸው ሰዎች ድምፅ ለመሆን ነው ያለ ነው። ማን ነው ሰልፉን ያዘጋጀው? ይሄ ሰልፍ ግሎባሊ ነው የተዘጋጀው። ሴቶች ናቸው፣ የኦሮሞ ሴቶች ናቸው ያዘጋጁ። ሌሎች ሀገሮችም ላይ እየተካሄደ ነው ያለው። የት የት ሀገር እየተካሄደ እንደሆነ ሊነግሩኝ ይችላሉ? ለምሳሌ ዛሬ ካናዳ እየተካሄደ ነው፣ እንግሊዝ ሀገር እየተካሄደ ነው፣ ጀርመን ሀገር እየተካሄደ ነው። ለምንድን ነው የሴቶች ብቻ የሆነው? ሴቶች ናቸው እያለቀሱ ያሉት፣ ልጆቻቸው እያለቁ ስለሆነ እናት ስለሆነ እኛም ለነዛ እናቶች ልጆቻቸውን ላጡ እናቶች ድምፅ ለመሆን ነው እነዚህ እናቶች ናቸው ያስተባበሩት እናቶች ናቸው። የተጠሩት እናቶች ብቻ አይደሉም፣ ሰልፉ ላይ ያሉም ደግሞ ህዝቡ ነው። ገነት ጉርሜሳ የተባሉ ሌላኛዋ ሰልፈኛ በሰልፉ ላይ ስለተገኙበት ምክንያትና ከሰልፉ ምን ውጤት እንደሚጠብቁ የሚከተለውን ተናግረዋል። ሰልፉ ላይ የተገኘው ዛሬ በኢትዮጵያ መንግስት ላይ የአሜሪካ መንግስት ጫና እንዲያደርግና ህዝባችን ፍትህ በማጣቱ ሴቶች በመደፈራቸው እናቶች በየቀኑ በለቶ በመናወጣቸው አገሪቷ ችግር በችግር በመሆኗ ሰላምና መረጋጋት ባለመኖሩ በጠቅላላ ኢትዮጵያ ውስጥ ማንም አሳሪ ማንም ገዳይ ማንም አባራሪ በመሆኑ የሕግ የበላይነትን ለማስከበርና እንዲከበር ጥሪ ለኢትዮጵያ መንግስት ለማድረግና በዚህም ደግሞ የአሜሪካ መንግስት ሁልጊዜ ከዚህ ፈንድ በመስጠት መሳሪያ እንዲገዱና ወገኖቻችንን እንዲገሉ እንዲያስገድሉ ስለሚያስደርግ መንግስት የአሜሪካ መንግስት ይህንን ወንድ እንዲያውቁ እንዳይደግፍ፣ ሁለተኛ በሰላም ታገሉ ተብሎ ወደ ሀገር ውስጥ የገቡት ዜጎቻችን አደብሊስማ ኦሮሞ ሌሎችን ከሀገር ውስጥ የገቡ የኦኤምን ባልደረባዎችና የቄሮ የቄሮ መሪን በለው ጀዋር መሀመድ፣ በቀለ ገርባ፣ አብዲ ረጋሳ፣ ቤኛ ከነሳ በቁጥር በቁጥር ተለቆ የማያልቁ ሰዎች በመታሰራቸውና የፍትህ ከጠዋቱ አራት ሰዓት እስከ ቀኑ ስምንት ሰዓት ድረስ እንዲካሄድ የተጠራው ሰልፍ ይህም ዘገባ እስካጠናቀርንበት ድረስ እየተካሄደ ነበር። በዚህ ሰልፍ በዋሽንግተን ዲሲ አካባቢ የሚኖሩ የኦሮሞ ሴቶች ተገኝተዋል። በቅርቡ የታሰሩ የኦሮሞ እስረኞች እንዲፈቱ፣ ግድያ እንዲቆም፣ ጠቅላይ ሚኒስትር አብይ ከስልጣን እንዲወገዱ የሚሉና የመሳሰሉ መፈክሮች ተሰምተዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።